የኢትዮጵያ የሚኒስትሮች ምክር ቤት ባለፈው ማክሰኞ ኦሮሚያ በአዲስ አበባ ላይ ያላትን ልዩ ጥቅም ያስከብራል ያለውን አዋጅ አርቅቆ ለሕዝብ ተወካዮች ምክር ቤት መርቶታል። ይህ ረቂቅ አዋጅ በማህበራዊ መገናኛ ዘዴዎችም ሆነ በሌሎች የውይይት መድረኮች ከፍተኛ የመወያያ ርዕስ ሆነዋል። የአዋጁ ደጋፊዎች ሆነ ተቺዎች በረቂቁ ላይ የተለያዩ አስተያየቶች እየሰነዘሩ ይገኛሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ረቂቅ አዋጁ በታሪክ አጋጣሚ የተከሰቱ የታሪክ መዛባትን እያነሳን ወደኋላ የምናስብበት ሳይሆን ወደፊት በጋራ ተጠቃሚነት ላይ ትኩረት እንድናደርግ የሚያግዝ ነው ካሉ በኋላ ልዩ ምክንያት ኖሮ ሳይሆን ህገ መንግስታዊ ድንጋጌ መሆኑ ነው ብሎ መናገራቸውን ዘገባዎች ይጠቁማሉ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ይህ አዋጅ ትልቅ ስኬት ነው ስሉ በፌስቡክ ደረገጻቸው ላይ አስፍረው ከኦሮሞ ህዝብ ጋር ውይይት ከተደረገ በኋላ እንደሚጸድቅም አስታውቋል። ተቺዎች ግን ይህ አዋጅ በይዘቱም ሆነ በዓላማው የኦሮሚያን ልዩ ጥቅም በሚያስከብር ሁኔታ አልተረቀቀም ስሉ ይከራከራሉ። በአሜሪካ መቀመጫውን ያደረገው የኦሮሚያ ጥናት ማህበር ባለፈው ሀርብ ባወጣው መግለጫ ረቂቅ አዋጁ የኦሮሞውን ሕዝብ ፍላጎት እንደማያሟላና ልዩ ጥቅሙም በህገ መንግስቱ ውስጥ በተደነገገው መሰረት አልተተረጎመም ሲሉም ረቂቅ አዋጁን ተችተዋል። የህግ ባለሙያው አቶ ተማም አባ ቡልጉም ስለ አዋጁ ለዶችቤሌ አስተያየታቸውን ሰጥተዋል አሁን ያለው ችግር የህግ የአፈጻጸም ችግር አይደለም የህገ መንግስቱ ችግር ነው ህገ መንግስቱ ከፍተኛ ችግር ነው ያለበት የማን እንደሆነ እንኳን የማይታወቅ ህገ መንግስት ነው ያለው በኢትዮጵያ ውስጥ በአሁኑ ጊዜ እና ለምን ዓላማ እንደቆመ ለምሳሌ በመግቢያው ላይ በህግ የበላይነት የፖለቲካ ማህበረሰብ ፈጠራን አካሄዳለሁ ነው የሚለው ያለ አካሄድ የሚችልበት ደግሞ ምንም አይነት ነባራዊ ሁኔታ በኢትዮጵያ ላይ በሀያ ምናምን ዓመት አልተፈጠረም እና መብት ሊያስከብር የሚችል አይደለም አሁን የተዋቀረው ስርዓት የማንንም መብት የማስከበር አቅም የለውም። ህገ መንግስቱም የማንንም መብት ለማስከበር የወጣ አይደለም። ዝርዝሩ ስንመለከት እንደ ህግ ባለሙያና የኦሮሞ መብትም በዚህ ሁኔታ ይከበራል ብዬ መጠበቅ የኦሮሞን ህዝብ የግንዛቤ ደረጃ መፍታት የሚፈታተን ነው። መናቅም ነው የሚመስለኝ እና ምንም ነገር ባይጠበቅ ነው የሚሻለው ብዬ ነው ማስበው። ሊጠበቅ መብትም አይኖርም ሚጠብ የሚል ነገርም አይኖርም። ይሄ ነው ያለኝ አመለካከት። ረቂቅ አዋጁን አስመልክቶ የዋትስአፕና የፌስቡክ ተከታታዮቻችን ሀሳብ ተቀብለን ነበር። በዋትስአፕ ላይ ስሙን ሳይጠቅስ የድምፅ አስተያየት የላክልን ግለሰብ አዋጁ ውይይት ያስፈልገዋል ይላሉ። የተሰጠውን መግለጫ አንብቤ ያለው ነገር ግን የተለመደ አሰራር እየሆነ ያለው የኢትዮጵያ መንግስት እኔ ያውቅላቸዋለሁ ብቻ ከሚል አሰራር የተደረገ ነው የሚመስለኝ። ይህ አዋጅ ዞሮ ዞሮ የሚጠቅመው ህዝቡን እስከሆነ ድረስ በህዝቡ ውይይት ሊደረግበት ይገባል። ወደ ታች ወርዶ መወያየት ባይፈልግ እንኳን በኦሮሚያም በሀገር አቀፍም በአዲስ አበባም የህዝብ ተወካዮች ምክር ቤቶች አሉ። ጊዜ ሰጥተው እነዚህ ምክር ቤቶች ተወያይተው በት ተወያዩበት ሲባል እኔ በግሌ አልሰማኸውም። በስራ አስፈጻሚ ደረጃ የተደረገን ውይይት ህዝብ ተወያይቶበታል ብሎ ማቅረቡ ለእኔ አሳማኝም አይደለም። እንደ በደፈናው ስራ አስፈጻሚ ስለተወያየ ህዝብ ተወያየበት ብሎ ማቅረቡ ለእኔ ትክክለኛ አካሄድም አይመስለኝም። ችግራችንን ሊቀርፍልን ይችላል ብዬ አላምንም። ሌላ አስተያየት ሰጪ መንግስት ህዝብን ለማከፋፈልና የኦሮሞ ወጣቶች የትግል ስሜት ለማቀዝቀዝ የታቀደ ነው ይላሉ። እንደ ተለመደው የኢትዮጵያ መንግስት አንድን የህዝብ ተቃውሞ ለማቀዝቀዝ የተለያዩ ሲስተሞችን ይጠቀማል። ከዚህም አንጻር የህዝቡ በሁለት ተከፍሎ ትልቅ አከራካሪ የሆነ ነጥብ መፍጠር እንደነበረበት እና በዚህ ላይ የሚገኘው ጥቅም የኦሮሚያ ወጣቶች የተነሳሳዩ ትግል ስሜትን ማቀዝቀዝ አቶ ኤባ ገዳ የሚል የፌስቡክ ስም የያዙ ግለሰብ አዋጁ መንግስት ህብረተሰቡ ያነሳው ህጋዊ ጥያቄ ማስተናገድ አለመቻሉ ማሳያ ነው ይላሉ። በዋትሳፕ ላይ ስማቸውን ያልጠቀሱ አስተያየት ሰጪ ይህ አዋጅ ኦሮሚያ በአዲስ አበባ ላይ ያላትን ልዩ ጥቅም ለመመለስ ፍጹም በቂ አይደለም የሚል መልእክት ልኮልናል።